ከፍተኛ የጤና ስጋት የፈጠረውን የደህንነትና የምጣኔ ሀብት ቀውስ የፈጠረውን ኢቦላን አስመልክቶ የተባሉ ንግግሮች አሉ። እስቲ በተባበሩት መንግስታት ድርጅት ጉባኤ ላይ የተባሉትን ጭብጦች ግለጽልን። እሺ እስቲ ወደዛ ከማለፌ በፊት ግን አሁን የተፈጠረ አንድ ዜና ልንገራችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጋር ተገናኝተው ተነጋግረዋል። አሁን በቅርቡ ወደ ስቱዲዮ እየገባው በነበረ ሰዓት እና ጠቅላይ ዋና ጸሐፊው ጠቅላይ ሚኒስትሩን ኢትዮጵያ በሶማሊያና በደቡብ ሱዳን ሰላምን ለማምጣት እያደረገች ላለችው ጥረት ምስጋናቸውን አቅርበውላቸዋል። እንደዚሁም ደግሞ የትብብርና የመተጋገዝ መንፈስ እንዲበረታ ጽንፈኝነትና አክራሪነትን ለመዋጋት ኢትዮጵያ እያደረገች ያለችውንም ጥረት ዋና ጸሐፊው ለጠቅላይ ሚኒስትር ሀይለማርያም ደሳለኝ ገልጸውላቸዋል። አሁን ወደ አንተ ጉዳይ ልመለስና ዛሬ ንግግር ካደረጉት መሪዎች መካከል በነገራችን ላይ የጊኒው ፕሬዚደንት አልፋ ኮንዴ አንዱ ነበሩ። ሚስተር አልፋ ኮንዴ ከመጡ እንግዲህ ሌላ በስፋት ሊናገሩ የሚችሉበት ነገር እንደማይኖር ግልጽ ነበረ። ሀገራቸው አሁንም በብርቱ እየተጎዳች መሆኗን በኢቦላ ተናግረዋል። ሌሎችም ጉዳዮችን አንስተዋል። ለነገሩ አልፋ ኮንዴ ስለ አፍሪካና የአካባቢያቸው ሁኔታ በልማትና የአየር ንብረት ጉዳዮች ላይ ነካነካ አድርገው አልፈዋል። የኢቦላ ጉዳይ ግን ዋናው ነገራቸው ነበረ። ከተናገሩት ውስጥ ቀንጭብ አድርገን እስቲ አንዷን እንስማት። የኢቦላ ኪንታሮት አይነት ቫይረስና የትኩሳት በሽታ አሉታዊ ጫና ብሔራዊ ምጣኔ ሀብታችንን፣ ንግዳችንን፣ የመጓጓዣ አገልግሎታችንንና ሞዓለ ንዋይ እንዲሁም ቱሪዝም አዝጋሚ እንዲሆኑና እንዲያሽቆለቁሉ አስገድዷል። በአሁኑ ጊዜ ጊኒ ላቀደችው አጠቃላይ የአገር ውስጥ ምርት እድገት ወደ ሁለት ነጥብ አምስት ከመቶ ኪሳራ ደርሶባታል። አዲሱ በነገራችን ላይ እንደምናመሸህ እነዚህን አባባሎች ለማንበብ እዛ ስቱዲዮ እንደተገኘ አላወኩም ነበረ። በነገራችን ላይ አልፋ ኮንዴ በተጨማሪ የድንበሮቹ መዘጋት፣ የሰዎች እንቅስቃሴ መገደብ፣ የበረራዎች መቆም፣ የሀገሮች ዜጎች ከዛን ከነዚያ በኢቦላ ከተጠቁት ሀገሮች መምጣት መገለላቸው በጣም ብዙ ጉዳት እያደረሰባቸው መሆኑን ተናግረዋል። እንግዲህ በወቅቱ ማቆም ካልተቻለ ይህንን ቫይረስ እየበረታ እንደሚሄድ ነው እየተናገሩ ያሉት። ሰለሞን እንግዲህ እስኪ ጊዜያችን ማጠር ያለ ስለሆነ በደህንነት ጉዳይ በዓለም አቀፍ ደረጃ የደህንነት ስጋት የሆነውን አይሲስን አስመልክቶ የተባሉ ንግግሮች አሉ። እሱን አስመልክቶ አሉ ዛሬ በዚህ ሁኔታ ላይ ንግግር ካደረጉ መሪዎች መካከል የኢራቁ ፕሬዚደንት መሐሙድ ፉአድ ማሱም ናቸው አንዱ ስለ ሀገራቸው አጠቃላይ ሁኔታ፣ ስለ መንግስታቸው ሁሉን አቀፍ የሆነ መንግስት መመስረት አዎንታዊ ገጽታ ተናግረው፣ በተለይ አይሲል በአሁኑ ጊዜ በሀገራቸው ውስጥ እያደረሰ ያለውን ችግርና ጉዳት ዘርዘር አድርገው ተናግረዋል። ከተናገሩት ውስጥ ስለ ስደተኞችና ስለ ተፈናቃዮችም አንስተው ነበረ። እንደዚህ ነበር ያሉት። as we meet here hundreds of thousands of displaced and refugees look to us those who were forced to leave their homes እንደርስላቸው ወይም እንድንደርስላቸው እየጠበቁን ነው። እነርሱን ነጻ ማውጣት መርዳት የጋራ ኃላፊነታችን ነው። ለዚህም ለዓለም አቀፉ ማህበረሰብ ጥሪ እናደርጋለን። እንግዲህ የአይሲልና የዚህ የኢቦላ ጉዳይ ከላይ እየሰማናቸው የሁለቱ መሪዎች ብቻ ሳይሆን ሁሉም መሪዎች እየተነሱ የሚናገሯቸው ነበሩ። ከዚህ አይመጡ የጃፓን ጠቅላይ ሚኒስትር ሳይቀሩ ሰፊ ጊዜ ሰጥተው የተናገሩበት ጉዳይ ነው። ይሄ ጥያቄ የፍልስጤማውያን ፕሬዚደንት ማህሙድ አባስም ረፋዱ ላይ ከተናገሩት ውስጥ አንዱ ነበሩ። ሰሎሞን አዎ ትክክል ነው። ማህሙድ አባስ ሲናገሩ በመቻል ስሜት ብዙ ሳንናገር ቆይተን ነበረ፣ ምናልባት አንድ ለውጥ ሊመጣ ይችላል ብለን ነገር ግን እስራኤል ይህንን አልሰማችም፣ እድኑ ልትጠቀም አልቻለችም ብለዋል። እንደውም የእስራኤልን መንግስት ሲጠሩ የሽብር መንግስት እያሉ ነው ሲጠሩ የነበረው ማህሙድ ከተናገሩት ውስጥ በዚህ ጉዳይ ላይ አንዱን እንስማ። ዛሬ እዚህ የማረጋግጥላችሁ የጦር ወንጀለኞች ከቅጣት እንዲያመልጡ እንደማንፈቅድ እንደማንረሳና ይቅርም እንደማንል ነው። እንግዲህ ማህሙድ አባስ ከተናገሯቸው ነገሮች መካከል ጋዛ ለሶስተኛ ጊዜ አሁን መልሳ ልትገነባ መሆኑን ነው። ራሳቸውን ከእስራኤል ዘረኛና የወረራ ኃይል፣ የቅኝ አገዛዝ ኃይል ካሉት ለመከላከል ፍልስጤማውያን መብታቸው መሆኑን ተናግረዋል። ሌላኛው ማሀሙድ አባስ ያነሱት የአይሲል እና የሽብር ፈጠራ ችግር ነበረ ያሉትን እንስማ ቻይ በሆነው እስልምና ሃይማኖት ውስጥ ምንም ቦታ የሌላቸው አይስልን ወይንም ዳሽን የመሳሰሉ ሌሎችም የሽብር ቡድኖች የደቀኑብንን አካባቢያችንን ቀስፎ የያዘውን ሽብር መዋጋት አለብን። ይህ ደግሞ ከማውገስ ከወታደራዊ ግምት በላይ የሆነ ምላሽ ይጠይቃል። እጅግ አጣዳፊ ጉዳይ ነው። ሰለሞን፣ እንግዲህ ከማለፍህ በፊት ወደዚህ ጉዳይ ላይ የእስራኤል ባለሥልጣናትስ በጉዳዩ ላይ የተናገሩት ንግግር ካለ የለም። አሁን ንግግር እያደረጉ ነው ያሉት መሪዎቹ። የእስራኤል ባለሥልጣናት ጊዜያቸውን ጠብቀው በፕሮግራማቸው ላይ ይናገራሉ። እርግጠኛ ነኝ ጠቅላይ ሚኒስትር ኔታንያሁ ንግግር እንደሚያደርጉ፣ በመጪዎቹ ቀናት በዛ ላይ መልስ ሊሆን የሚችል ንግግር እንደሚያደርጉ ይጠብቃል። ወደ አፍሪካ ጉዳዮች እንለፍ። ተከታዩ ማንሳት የምፈልገው ምንድን ነው፣ ዛሬ ከሰዓት በኋላ የሶማሊያ ጠቅላይ ሚኒስትር ፕሬዚደንት ይናገራሉ። የሶማሊያ ጠቅላይ ሚኒስትር መሐሙድ ሐሰን ሼህ መሐሙድ ቅድም ወደ ሆነ ስብሰባ ሲገቡ አግኝቼ ጠይቂያቸው፣ አልሻባብን ማሸነፍ ትችላላችሁ ወይም እንችላለን ብለው ያስባሉ ወይ ብዬ ጠይቂያቸው ነበረ። የሚከተለውም ብለውኛል። አልሸባብ አስተሳሰብ ነው። በአንድ ጊዜ ማጥፋት አይቻልም። ለተወሰነ ጊዜ ይቀጥላል። እንደ ቡድን ግን በኅብረተሰባችን ውስጥ ብዙ ኪሳራ እየደረሰበት ነው። ታሪካችን በአልሻባብ ላይ የማሸነፍ ታሪክ ነው። በዓለም ውስጥ በአሁኑ ጊዜ ጽንፈኝነትና አክራሪነት እንዲህ እየተስፋፋ ባለበት ጊዜ ሶማሊያ ውስጥ ግን እንደ አልሻባብ አይነቱን ቡድን እያሸነፍን ነው ያለ ነው ብለዋል። እዚህ ጋ አንድ ነገር ማንሳት የምፈልገዋል የአፍሪካ ጉዳይ ስላልክ ወደ ናሚቢያ ዛሬ የዛሬው ንግግር የከፈቱት በነገራችን ላይ የናሚቢያው ፕሬዚደንት ናቸው ሚስተር ፖሃምባ ይባላሉ እና እሳቸው የሀገራቸውን የድል ታሪክ ተናግረዋል። በተለይ በሚሊየኒሙ የልማት ግቦች ውስጥ ብዙ ስራ መሰራቱን፣ ትምህርት መቶ ከመቶ ማዳረስ መቻላቸውን ተናግረዋል። ከእናት ወደ ህጻናት ኤች አይቪ እንዳይተላለፍ የሚደረገው እገዛ ከሰማንያ ከመቶ በላይ መድረሱን ተናግረዋል። ሌሎችን ብዙ ስኬቶችን ተናግረው ነገር ግን ምናልባት ሄኖክ አንተን ሊያስቀናህ የሚችል አንድ ነገር እነግርሃለሁ። ፕሬዚደንት ፕሬዚደንት በሆንክ ቀን እንደው መቼ ቀን የደርሰው ይህንን ባልኩ የምትልበትን ቀን እነግርሃለሁ። እንደዚህ ብለዋል ለጉባኤው ተሳታፊዎች። ሚስተር ፖሃምባ ህገ መንግስታችን በሚያዘው መሰረት በመጪው ዓመት ስልጣኔን አስረክባለሁ ስለዚህ ዛሬ ከፊታችሁ ቆሜ የምናገረው ለመጨረሻ ጊዜ ነው። ስላደረጋችሁልኝ እገዛና ትብብር ሁሉ እያመሰገንኩ ከእኔ ለሚቀጥለው የአገሬ መሪ ተመሳሳይ ድጋፍ እንደምትሰጡ ሙሉ በሙሉ እምነት አለኝ። ሰለሞን ቸር ያሰማህ እያልን ነው የምንሰናበት። አስቀድመን ነገር አንዲት ነገር እዚህ ጋር አከልል አድር ጊዜው እየሄደ እንደሆነ ባውቅም፣ በነገራችን ላይ ዛሬ ማህሙድ አባስ ከተናገሩ በኋላ የተደረገላቸው ጭብጨባ እስካሁን ድረስ ጉባኤው ከተጀመረ ቀን ጀምሮ ዛሬ አራተኛ ቀኑ ነው አላየሁኝም። በጣም በጣም የተራዘመ ጭብጨባ ነው የተደረገላቸው ለሳቸው። ሌላው የብራዚል ፕሬዚደንት ከትናንት በስቲያ ሲናገሩ የሚናገሩበት ስሜት በጣም የኩራት ስሜት ነበረ። ሀብታም መሆን ከረሃብ መውጣት እንዴት ጥሩ ነው የሚያስ ያስብል ነበር ና ሀገራቸው ከዓለም የድህነት መዝገብ መፋቋን እና ወደ አበዳሪነት መሸጋገሯን ሲናገሩ ነበር ና ሲናገሩ ውስጣቸው የስልጣን ስሜት ነበረ። እኔ ነኝ የሚል ስሜት ነበር ና የተባበሩ መንግስታት ድርጅት ጠቅላላ ጉባኤ አዳራሽም በነገራችን ላይ ለእድሳት ተዘግቶ በዚህ በአሁኑ ጉባኤ ነው እንደገና የተከፈተው። ዋና ጸሐፊው ባንኪሙናቸው የከፈቱት ይህን ይመስላል። እናመሰግናለን።